ባለፈው ሳምንት በተካሄደው ፕሬዚደንታዊ ምርጫ ወደ ዋይት ሀውስ የሚመለሱበትን ያልተጠበቀ ከፍተኛ ድምፅ ያገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ ለዚህ ስኬት ያበቋቸው ምክንያቶች አሁንም እየተጤኑ ነው። በማናቸውም ሁኔታዎች በሙሉ ልባቸው ትራምፕን በመደገፍ ከሚታወቁት የፓርቲያቸው አጥባቂ ደጋፊዎች የፓርቲ ወገንተኝነት እስከሌላቸው መራጮች እና ብሎም በዲሞክራት ፓርቲ ደጋፊነታቸው እስከሚታወቁ በርካቶች ድረስ በተመሳሳይ ድምፃቸውን ሊሰጧቸው የበቁባቸውን ሁኔታዎች በተከታዩ ቅንብር እንመለከታለን። የህግ መምህርና የፖለቲካ ጉዳዮች ተንታኙን ዶክተር ተሻገር ወርቁን ያነጋግረው አሉላ ከበደ ተከታዩን ዘገባ አጠናቅረዋል። ባለፈው ማክሰኞ ምርጫ በከፍተኛ ድምፅ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱን ከእጁ ያስገባውንና እስካሁን በተቆጠረውም ድምፅ የተወካዮች ምክር ቤቱን ውጤት በአብላጫ ድምፅ እየመራ ያለውን የሪፐብሊካን ፓርቲያቸውን የሚመሩት የቀድሞ ፕሬዝዳንት የአሁኑ ተመራጭ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። በዚህ መጠን ላልተጠበቀው ግዙፍ ስኬታቸውም በርካታ ጉዳዮች በምክንያትነት ይጠቅሳሉ። ከሁለቱ ፓርቲዎች ውጭ ያሉትን ማንን እንደሚመርጥ ያልወሰነውንና እንደ ሁኔታውም ተለዋዋጭ ምርጫ ውሳኔ የሚያደርገውን መራጭ ቀልብ እንዲስቡ ያስቻለ አቀራረብ ተከትለዋል። አለፍ ብሎም ለውትሮ የዲሞክራት ፓርቲውን እጩ በመምረጥ የሚታወቁ የመራጭ ወገኖች ሳይቀሩ ትንሽ በማይባል መጠን ድምፃቸውን እንዲሰጧቸው የሚያስችል አቀራረብ ተጠቅመዋል የሚሉ አስተያየቶች ይሰማሉ። በእርግጥ ይህ መሰረት አለው ወይ ለሚለው ቀዳሚ ጥያቄያችን የትንታኔ ማብራሪያውን የሰጡን ዶክተር ተሻገር ሲያስረዱ ብዙ ጊዜ በዚህ ደረጃ አይሳካም እንጂ ቀደም ሲል በነበሩ ምርጫዎችም የሚታወቅ አንዱ የምርጫ ዘመቻ ስልት ነው ይላሉ። በፊትም በነበሩ የፖለቲካ ሂደቶች ከነሬገን ጀምሮ ከዛም በፊትም በነበሩ የፖለቲካ ሂደቶች ውስጥ ያሉ ክስተቶች ናቸው እና ምንድን ነው የሚሆነው አስር ሰዎችን ብንወስድ ካስሩ ውስጥ ሁለት ሰዎች ፓወር ከፈለጉ ስድስቱን ወደ እነሱ የሚያስመጡበትን መንገድ ነው የሚፈልጉት እና መሀል ላይ ያለው ስምትለው እንደው የዕለት የዕለት ኑሮውን ነው እንጂ የሚያተኩረው እውነት በየቀኑ ምን ተካሄደ እንደዚህ ነው እንደዚህ ነው ሌሎ ብሎ አይከታተልም እና እነዛ ስድስቱን መሀል ላይ ያሉት አብዛኛውን ወደ ራሱ አስተሳሰብ መመለስ የሚችልባቸውን መንገዶች አጥንቶ አጥንቶ አጥንቶ ቀሪ ሁለቶቹ ላይ እንዲነሱ ካደረገ በቀላሉ ስልጣን ይዛል ማለት ነው እና ዛይነት ክስተት ነው የተከሰተው። ቀደም ብሎ ሌሎች ስትራቴጂዎች ነበሩ። ስቲቭ ባንን የሚባሉ ፕሬዚዳንት ትራምፕ የመጀመሪያ ጊዜ ኦፊሻል አድቫይዘር ነበሩ። ከዛ በፊትም ስትራቴጂ ነው የነደፉ ሰዎች ይሄ መሰረቱ የዴሞክራቱ መሰረት የሆነው የሰራተኛ መደብ ነጩ ህዝብ ወደ እኛ እንዴት አድርገን እናዙር ሲሉ ካሩት ውስጥ አንዱ ይሄን ነው። ምንም እንኳን የኮቪድ ወረርሽኝን ተከትሎ ተቃውሶ የነበረው የሀገሪቱ ምጣኔ ሀብት ከገባበት ድቀት ማንሰራራቱና በአንጻሩም ከተቀሩት የዓለም ሀገራት ተነጥሎ ጥሩ በሚሰኝ ደረጃ ላይ እንደሚገኝ እንዲሁም የሥራ ፈላጊ ቁጥር በከፍተኛ ደረጃ መቀነሱን ጥናቶች ቢያመለክቱም የዋጋ ግሽበት ያስከተለው የኑሮ ውድነት በሰዎች የመግዛት አቅም ላይ ያሳደረው ብርቱ ጫናና በአያሌ ቤተሰቦች ኑሮ ላይ የደቀነው ፈተና ቀድሞ የትራምፕ ተቃዋሚ የነበሩ የዲሞክራት ፓርቲው ደጋፊዎች ምርጫውን በገዛ ፓርቲያቸው ላይ ያላቸውን ቅሬታ ለመግለጽ ጭምር ተጠቅመውበታል። የተቃውሞ ማሳያ ድምጽ ነው የሚሉ ግምገማዎችም አሉ። ዶክተር ተሻገር ከዚህ ድምዳሜ ይስማማሉ። ምን አለ በአሜሪካ የኢኮኖሚክ ፖሊሲ ውስጥ በሪፐብሊካኖችና በዴሞክራቶች መካከል መሰረታዊ የሆኑ ሎጦች አንዱ ይሄ የአቅርቦት በኩል የሚደረግ መንግስት የሚያፈሰው ገንዘብና በዲማንድ በኩል ወይም ደግሞ በፍላጎት በኩል በተጠቃሚ በኩል የሚፈሰው የገንዘብ ተዋጽኦ የትኛው ነው ለኢኮኖሚ ጥሩ የሚለው ትልቅ ክርክር አለ እና ኮቪድ ከመጣና በኮቪድ ምክንያት ኢኮኖሚ በጣም ከተቃወሰ ነገሮች ትንሽ ካቆለቆሉ በኋላ ፕሬዚዳንት ባይደን ይሄ ስቲሙለስ ወይም ደግሞ የማበረታቻ ነገሮችን እያደረጉ ቢልድ ባክ ቤተር በተሻለ መንገድ እንገንባ በሚል ፕሮግራም ለምሳሌ ብዙ ብር ፈሷል። ዲማንድ ወይም ደግሞ ፍላጎት አሁን ያ ኢኮኖሚን በሚገባ ደረጃ ቢያሳድግም ግን ምን አርጎል የሚል ነገር ነው የተነሳው በኢኮኖሚስቶቹ ኢንፍሌሽን ወይም ደግሞ የኑሮ ውድነትን አባብሰዋል የሚል ውስጥ ተገባ። ያ እንግዲህ፣ እውነት ነው ወይም ደግሞ ፐርሰፕሽን ነው የሚለውን እራሱን የቻለም የሚተነትኑት ሆኖ፣ በእያንዳንዱ ሰው ህይወት ላይ ግን የገንዘቡ የመግዛት አቅም የዕለት ዕለት ኑሮው በጣም እየተረከመ ሲሄድ ወደ ምንድን ነው የሄደው? በምንድን ነው ይሄ ሆኖ ሲባል አንደኛ ገንዘብ ስላባከኑ ነው። በጦርነቱ እስራኤል የሚላከው መሳሪያ ብዙ ያስወጣል። በራሻ በዩክሬን ጦርነት የሚወጣው ብር ብዙ አለ። ከሌላቸው ገር የመጣው ተሰዳጅም መጥቶ ስራችን ወስዶብን ነው እንደዚህ እንደዚህ ወደ ምን እነዚህ ተደማምረው አንድ ላይ የፈጠሩት ፐርሰፕሽን ኢኮኖሚው ምንም እንኳን በመረጃ እየታየ እንዳደገ ቢሄድም እኔ ጋ ምንም የደረሰብ ነገር የለም። ስለዚህ ይህን ለመጋፈጥ የሚችል ሌላኛው ሀይል ተገዳድሮ ማሸነፍ ለሚችል ሀይል ድጋፌን እሰጣለሁ ወደሚል ነው ህብረተሰቡ የገባው። ተመራጩ ፕሬዚዳንት በሪፐብሊካን ፓርቲያቸው ውስጥና ከደጋፊዎቻቸው ዘንድ ያላቸው እጅግ የላቀ ተቀባይነትና ከፍተኛ ድጋፍ ከተቀናቃኙ የዲሞክራት ፓርቲ ወገኖችም ሆነ ከተቀሩት አሜሪካውያን ዘንድ ለሚሰነዘሩባቸው አንዳንድ ጠንካራ ትችቶች ጆሮ ያለመስጠታቸውንና ከደጋፊዎቻቸው ዘንድ አንዳችም አሉታዊ ተጽዕኖ ያለመፍጠሩ እነኚህ ቁርጠኛ ደጋፊዎቻቸው የመረጧቸውን የዜናና የመረጃ ምንጮች ብቻ ከመከታተል ውሳኔና ልማድ ጋር የሚያያይዙትም አሉ። የፖለቲካ ዝንባሌን የተከተለው የመረጃ ምንጭ ምርጫ በተለይ በማኅበራዊ ሚዲያው የተስፋፋና ተጽዕኖም የጎላ መሆኑን ዶክተር ተሻገር ያስረዳሉ። አሁን የቴሌቪዥን ሬዲዮ፣ ጋዜጦቹ ደረጃ የሚደረገው ነገር እንዳለ ሆኖ ያለው ኢንፎርሜሽን በዛ መንገድ ሰው የሚያገኘው መረጃ እንዳለ ሆኖ አሁን አሁን እየመጣ ያለው ሰዎቹ የመረጡ የፈለጉትን ነገር በፖድካስት ወይም በእንደዚህ በማስተላለፊያ መንገዶች በሶሻል ሚዲያ በምኑ የሚገኘው መረጃ ነው ሰው እየተጠቀመ ያለው እና ያ የሆነ ባለበት ምንድን ነው የተፈጠረው አንደኛ ፕሬዚዳንት ትራምፕ የቀመረጡት በደረሰባቸው በተለያየ መንገድ የክስ ሂደቶቹ፣ በግድያ ሙከራ እንደዚህ እንደዚህ መሄዱ ሰዎች ሞር ያልሆነ ነገር ቢነገርም ራሱ አናምንም እኛ የምንፈልገውን ብቻ ነው የምናምነው ወይም ከእውነታ ጋር የሚመሳሰል ብሎ ምናምኑ ብቻ ነው የምንቀበለው ወደሚል ነገር እየወሰዳችሁ ሲሆን፣ ሁለተኛ ግን ይሄ ከመሰረታዊ ከፋውንዴሽኑ ወይም ደግሞ ዋና መሰረቱ ድጋፍ አልፎ ሌሎችንም ለማሳመን የሚያስችል የተቀናቃኙን ፓርቲ የተወሰነ ሸራርፎ አሁን ላቲኖ ወንዶች፣ ጥቁር ወንዶችም እራሱ በፊት ከነበራቸው ቦታች በጣም በተሻለ መንገድ እንዲያገኙ በዴሞግራፊ ደረጃ ኮሊሽን በህብረት አንድ አይነት ለማድረግ ችለዋል። እና ያ እንግዲህ ሰው በሚፈልገው መንገድ የሚፈልገውን መረጃ እያገኘ ከሄደ እና ደግሞ በመሰረታዊ ሚዲያ ዋና ሶርስ ላይ ደግሞ እምነት ካላገኘ እርስ በራሱ እየተነካከረ የሚሄድ ሁኔታ ነው ያለው። ከምርጫው አስቀድሞ በተከታታይ ባቀረብናቸው ዘገባዎች፣ እና የሁለቱን ተፎካካሪ ውጪዎች የመምረጥ እጣ በዳሰስንባቸው ቅንብሮች አሜሪካ ጥቁር ሴት ፕሬዚዳንት ትምህርት ይሆን በሚል ጀምረን በተመሳሳይም ዩናይትድ ስቴትስ ለዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሚል ላስከተል ነው ሌላ ጥያቄ ምርጫው በተካሄደበት ባለፈው ማክሰኞ ባደረግነው ቃለ ምልልስ ወቅት ላነሳንላቸው ጥያቄ ዶክተር ተሻገር ትራምፕ ሊመረጡ የሚችሉባቸው ምክንያቶች እንዲህ ነበር የዘረዘሩት። አንደኛ አድቫንቴጁ ዶናልድ ትራምፕ ስልጣን ላይ አይደለም ያለው፣ በፖሊሲ ደረጃ በፊት የነበረው ነው። በፊት የነበረው ሁኔታ ደግሞ በምርጫ ተሸንፏል። ግን አሁን ሌላ ሰው ስልጣን ላይ ስላለ የባይደን አድሚኒስትሬሽን እና ሀሪስ በቫይስ ፕሬዚደንት እንታገለግበት ስላለን ያው ስልጣን ለሎል ቻሌንጅ የሚያደርገው ሀይል ብዙ ጊዜ አድቫንቴጅ አለው ያም ብቻም ሳይሆን እንደው ዝም ብሎ በተግባርም ስታይ ኢኮኖሚው በእርግጥ በጥሩ መንገድ እየሰራ ነው። በአሜሪካ ውስጥ በጣም ዝቅተኛው ኢምፕሎይመንት ሬድ ነው ያለው። በብዙ ሜትሪኮች ሲታይ ግን የኑሮ ውድነት በጣም ጨምሯል፣ እና ያንን ሰው ብለን የሚያደርገው ስልጣን ላይ ያለውን አካል ነው። ከዛ አንጻር እኔ ለውጥ ባለሁን ብሎ የሚነሳን ሀይል ማንንም የመደገፍ ሁኔታ ስለሚኖር የዚህ አይነት አድቫንቴጅ አለው እና በዛ አንድ ሊሆን ይችላል። ከዛ ውጭ እንግዲህ ዶናልድ ትራምፕ በተለያዩ ጊዜ የሚሰጧቸው የተለያዩ መግለጫዎች፣ ድርጊታቸው፣ ብሄቪየራቸው የሚባሉት እነዚህ ብዙ ሰውን እንዳይመርጡ ሊያደርጓቸው የሚችሉ ነገሮችን በተለየ መንገድ ሳቸው አፌክት አያረጋቸውም። እንግዲህ ፍርድ ቤት ብዙ ክስት አለባቸው፣ ተፈርዶባቸዋል የተለያዩ ነገሮች ይናገራሉ። ግን በማናቸውም ሌላ የፖለቲካ ተቀናቃኝ በተለየ ሁኔታ ይሄንን የመቋቋም ትልቅ ችሎታ አላቸው እና ያ ከመሆኑ አንጻር እነዚህ ኔጌቲቭ ተብሎ የሚወሰዱ በሳቸው ዙሪያ ያሉ ነገሮችን ሰው ይኖር እያደረገው የሚችል ላይ ያለ በቃ በተለያየ ካለው ፍረስትሬሽን አንጻር ምርጫ ሊደረግበት የሚችል መንገድ ይኖራል። በሶስተኛ ደረጃ በጣም አሁን ኢንፈሳይዝ እያደረጉትና ሰውን ደግሞ እንደዚህ ኢኮኖሚክሊ ማህበራዊ ትንሽ ችግር ውስጥ ሲከፍት ከጎን ያለውን ሰው ብሌም ማድረግ ይፈልጋል እና ህገ ወጥ የሆነ ኢሚግሬሽን በጣም ተስፋፍቷል፣ የሚለው ያ ነገር ከእያንዳንዱ ቮተር ጋር ዘኔት የሚያደርግ ነገር ተነስቷል። እና ኢቨን ኢሚግራንት የሆነ ኦሪጅናቸው ሰዎች ራሱ ዶናልድ ትራምፕ ችግሩን አውቆታል። አሜሪካ ውስጥ እያሉ በአድቫንቴጅ የሚሰጡት መንገድ አለ። የመጨረሻው እ እንደሚታየኝ ከሆነ በአለም አቀፋዊ ሁኔታ ትራምፕ በጣም ጠንካራ ሰው ነው። በዓለም ላይ በአሜሪካ ደጋፊነት ነ የካሄዱ ጦርነቶችን ሊያስቆም ይችላል ተብሎ ተስፋ ይደረጋል። እንደዚሁም በተለያየ ሁኔታ ጋዛ፣ እስራኤል እስራኤል ፓለስቲን ጦርነትም ሆነ በራሻ ዩክሬን ጦርነት ብዙ ውጪ አሜሪካ አውጥታለች እና ያ ደግሞ እኛን አፍሪክት እያደረገ መተጽኖ ያደረግ ነው ብሎ የሚያስቡ ሰዎች አሉ። ያን ያስቆማል የሚል ተስፋ አለ እና እነዚህ እነዚህ ምክንያቶች ይመስለኛል ዶናልድ ትራምፕ ድጋፍ እንዲያገኘ ያረጓቸው አን ዘመኑን አገባዶ እና በፕሬዚዳንታዊ የምርጫ ፉክክር ተሸንፈው ተሸንፎ ከወጣ ብሎም የሌላ ፕሬዝዳንታዊ አስተዳደር የስልጣን ዘመን ካበቃ በኋላ እንደገና ተፈካክሮ ዳግም ወደ ዋይት ሃውስ የሚበቃበት ሁለተኛ ዕድል በማግኘት በዩናይትድ ስቴትስ የምርጫ ታሪክ ትራምፕ ሁለተኛው ፕሬዝዳንት መሆናቸው ነው። መጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ1884 ተመርጠው ለአራት ዓመታት ካገለገሉና በ1888ቱ ዳግም ምርጫ ተሸንፈው ከተሰናበቱ በኋላ እንደገና በ1892 ምርጫ ተወዳድረው በማሸነፍ ለስልጣን የበቁት 22ኛውና 24ተኛው የዩናይት ስቴትስ ፕሬዚዳንት ግሮቨር ክሊቭላንድ ሌላው ናቸው።